You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ኢትዮጵያ ግብፅና ሱዳን በታላቁ ህዳሴ ግድብ ፕሮጀክት ዙሪያ ከሳቤው እስከ ጅማሮና ሂደቱ እየተወዛገቡ አሉ። ሲሞቅ በማንኪያ ሲበርድ በእጅ እየሆነም አለ። ለአገር ውስጥ ፖለቲካዊ ሁከቶች ባህርማዶ ማመላከቻ እንዲሆንም ለብሔራዊ ስሜት ግለት መቀስቀሻም ሆኖም እየዋለ ነው። ይህንኑ የውዝግብ አጀንዳና እልባት ለማበጀት ብልሃት የማፈላለጊያ ውይይት ሙከራዎችን አስመልክተን ከኢትዮጵያ የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ አምሳሉ ትእዛዙ ጋር ተናግረናል። መነሻችንን ያደረግነው ሰሞኑን ግብፅ ሕዳሴ ግድብን አስመልክታ ከኢትዮጵያና ሱዳን ጋር ተቋርጦ የነበረውን የሦስትዮሽ ንግግሮች ለመቀጠል እሻለሁ ያለችበት አስባቡ ምንድን ነው የሚል ነው። ቃል አቀባዩ ምላሽ አላቸው። በሶሻል ሚዲያቸው ወደ ሶስትዮሹ ውይይት ለመምጣት ፍላጎት አለን አይነት ያዘለ መልእክት አውጥተዋል በሶሻል ሚዲያ። እንግዲህ ይህን ወደፊት ተግባራዊ ሲያደርጉት የምናየው ነው የሚሆነው። ከተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉተሬስ ጋር በተያያዘ የተነሳው ጥያቄ ትክክል ነው። ቡር አንቶኒዮ ጉተሬስ ሶስቱ ሀገራት ልዩነታቸውን በውይይትና በድርድር መፍታት አለባቸው ይጠበቅባቸዋልም የሚል ማሳሰቢያና ማስታወቂያ ነው የገለጹት። እንደሚታወቀው ኢትዮጵያ ከመጀመሪያው ጊዜ ጀምሮ የግድቡ ግንባታ ለመገንባት በአንድ ሉዓላዊ ሀገር በሀገሯ ውስጥ የሚገኝ ማንኛውንም ሀብት በአግባቡ በማልማት ሕዝቦቿን እና አጠቃላይ የሀገሪቱን ኢኮኖሚ ማሳደግ ሙሉ ሉዓላዊ መብት ያላት ሀገር ናት። የተባበሩት መንግስታት ድርጅት ዋና ጸሐፊም ይህንን ሲያቀርቡ የኢትዮጵያን ግልጽ አቋምና ኢትዮጵያ ለዓለም አቀፍ ማህበረሰብ መርህ ምን ያህል ተገዥ እንደሆነች ስለሚያውቁ በዚህም ስለሚተማመኑ ይመስለኛል እና ኢትዮጵያ ከመጀመሪያው ጀምሮ ግድቡ ለግብፅም ለኢትዮጵያም ለሱዳንም ለቀጠናውም ብሎም ለአፍሪካ የኢኮኖሚ የማህበራዊ ትብብር ከፍተኛ የሆነ ጠቀሜታ እንዳለው በማመን ሶስቱ ሀገሮች በህዳሴው ግድብ ግንባታ ላይ የሚደረጉ ማንኛውንም ስራዎችን በግልጽ እንዲያዩና አብረው ስጋቶችም ካሉ ልዩነቶችን በመመካከር በውይይት እንዲፈቱ ያደረገችበት ከጀመር ሲጀመር ጀምሮ ከሁለት ሺህ አስራ ሁለት ፈረንጆቹ አቆጣጠር ጀምሮ ወደ ስራ ውስጥ የሚገቡ በርካታ ስራ የሰራችና ማንም ዓለምን ስለሚያውቀው ይህንን ግምት ውስጥ ያስገባ የኢትዮጵያን ግልጽ አቋምና ኢትዮጵያ ለፍትሐዊነት ለትብብር፣ ለምክንያታዊነትና አንዱ በሌላው ላይ ጉልጉዳ ጉዳ ሳያድርስ የመጠቀምና ዓለም አቀፍ ምመርሃ ትግራይ ምሰድ መሆኗን በመገንዘባቸው ይመስለኛል። አንቶኒዮ ጉተሬስን ሶስቱ ሀገራት ወደዚህ ውይይት ገብተው ልዩነታቸውን በዚህ መልኩ እንዲፈቱና ጠቀሜታቸውንም በጋራ እንዲያረጋግጡ ማሳሰቢያና ግፊት አዘን መልዕክታቸውን በአቋም በመግለጫቸው ያወጡት። ሱዳን በኩልስ ያለው ሁኔታ ምን ይመስላል? ሰሞኑን ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል። ከእሳቸው ጋር ያደረጉት ውይይት የነበሩ አለመግባባቶች እንደ ተፈቱ ተገልጸዋል። አለመግባባቶቹ ምን ነበሩ? ከሱዳን ጋር የነበሩት እልባት ያገኙትስ በምን መልኩ ነው? ሱዳን እና ኢትዮጵያ ከታላቁ ህዳሴ ግድቡ ግንባታም ጋር ሆነ በሌሎች ጉዳዮች ላይ ይልዩነታቸው እዚህ ግባ የሚባል ምን ጊዜም እንደ ሉዓላዊ ሀገር የሚኖሩ ስጋቶች ይኖራሉ። በተለይ ግድቡ ሲገነባ መቼ ሊሞላ ይችላል፣ በሚሞላበት ሰዓት ምን አይነት አሉታዊ ተጽዕኖ ሊኖራቸው ይችላል የሚል በማንኛውም ሀገር ላይ የሚኖር ትክክለኛ ስጋት የሚኖረው ይሄ ደግሞ ሁሉም ጊዜም በሚደረግ ውይይት የሚፈታ ነው። የኛ ግድቡ በሁለት ሺ አስራ አንድ ነው፣ ታላቁ ህዳሴ ግድብ ግንባታ የጀመረው ከሁለት ሺ አስራ ሁለት ጀምሮ ሶስቱ ሀገራት በታላቁ ህዳሴ ግድብ ግንባታ ላይ ሊኖሩ የሚችሉ አሉታዊ ተጽዕኖዎች ወይም ደግሞ ስጋቶች በተለይም በታችኞቹ የተፋሰሱ ሀገራት በግብጽና በሱዳን ሊኖሩ የሚችሉ ስጋቶችን ቁጭ ብለን ስንዋይ ነው የመጣ ነው። እንግዲህ በጣም በርካታ ነው፣ ይህ የምታነሳው፣ ለምሳሌ የግድቡ መቼ ነው ሊሞላ የሚችለው? በስንት ዓመት ሊሞላ ይችላል? በሚሞላበት ሰዓት ታችኞቹ ሀገሮችን ምን አይነት ጉዳት ሊያደርስባቸው ይችላል? የሚኖሩት ጉዳቶች ካሉ እንዴት አድርገን ጉዳቶች ልንቋቋማቸው እንችላለን? የሚሉ በርካታ በርካታ ውይይቶች ናቸው እየተካሄዱ ና ይህም በመሆኑ ነው ውይይቱ በዚህ ደረጃ ከመጀመሪያው ጀምሮ በመካሄዱ ግንባታውን እስካሁን ድረስ ስንሰራው ቆየ ነው እና የሱዳን እኛም ሀገር ለምሳሌ ግድብ ስትገነባ ሊያደርስ የሚችለውን ተጽዕኖ አሉታዊ ተጽዕኖ እንደ ሀገርም ዊዝን በሀገር ውስጥ የሚገነባ ግድብም ቢሆን ሊኖሩ የሚችሉ ስጋቶችን በጥናት በሚመለሰው ሁሉ የሱዳንን ስጋት ከዛ ጋር የተያዘ ስለነበረ ሁሉ በተደረጉ እና በየጊዜው በሚደረጉ ውይይቶች እየተፈቱ የሄዱ ናቸው እና ተገቢ ስጋቶች ናቸው። ሱዳን ኢትዮጵያ በታላቁ በአባይ ወንዝ ላይ ግድብ ገንብታ መብራት ልታመርት ትፈልጋለች የኢትዮጵያን ልማትም ትደግፋለች። እንደ ግብጽ በወንዙ ላይ ምንም አይነት ልማት መካሄድ የለበትም የሚል አቋም የላትም። ስለዚህ ከሱዳን ጋር ያሉ ልዩነቶች ቅድም እንዳልኩ በየጊዜው በውይይት እየተፈቱ የሚሄዱና ሊፈቱም የሚችሉ ስለሆኑ ያን ያህል እንደዚህ አይነት በተጋነነ ደረጃ ልዩነት አላቸው ብሎ ለመግለጽ በሚያስችል ደረጃ አይደለም ያለው የሱዳን ጋር ያለው ልዩነት ማለት ነው። ሶስቱ ሀገራት ወደ ውይይት ይመጣሉ ሲባል በምን መልኩ ነው የሚነጋገሩት? ከዚህ በኋላ ባለፈው በዩናይትድ ስቴትስ እና በዓለም ባንክ ሸምጋይነት ነበር ድርድሩ ወይም ንግግሩ ወይም ውይይቱ ሲካሄድ የነበረው እና ወደ አፍሪካ ሕብረት ሸምጋይነት ወይም አወያይነት ይመጣል ወይስ እንደ ጅማሮ በዩናይትድ ስቴትስ እና ዓለም ባንክ ይቀጥላል? ሶስቱ ሀገራት ሲያደርጉት የነበረው ውይይት በተለይ በአሁን ቤት ይሙላ እንዴት አድርገን ሰው እስኪሞላ ድረስ የሶስቱን ሀገሮች ጥቅም በአጣጣማ መልኩ እንሄድ የሚሉ ይዘት ያላቸው ውይይቶች ናቸው ሲካሄዱ የቆዩት። እኛ የምንጠብቀው ሶስቱ ሀገሮች ቁጭ ብለው አሁንም የሚያነሷቸውን ጉዳዮች ለይተው አውጥተው እነዚህን ጉዳዮች በምን አይነት መልኩ እንፍታቸው ወደሚል ራሳቸው ይወስናሉ ብለን ነው የምንጠብቀው። ምን ማለት ነው? ምናልባትም በሶስቱ ደረጃ በሚደረግ ውይይትና ንግግር ችግሮች ሊፈቱ የሚችሉ ከሆነ በዛው መቀጠል በሶስቱ ሀገሮች ደረጃ በሚደረጉ ውይይቶችና ንግግሮች ደግሞ የማይፈቱ ከሆነ በምን አይነት መልኩ የሚሄድ የሚለውን ሶስቱ ሀገሮች ናቸው ቁጭ ብለው ሊወስኑ የሚችሉት። በውሳኔያቸው ሲፈልጉ በተለያዩ ሀገራት ያሸማግሉን የሚል አቋም ሶስቱ ከደረሱ እና መግባባት ላይ ከደረሱ እኛውንም ሀገር በሸምጋይነት ሊያስገቡ ይችላሉ። ስለዚህ አሁን ላይ ሆነን ወደዚህ ቦታ ወደ የሀገር አሸማጋይ ይሆናል ክፍል አደራዳሪ ይሆናል የሚለውን ነገር ከዚህ ላይ ሆኖ መገመት አይቻልም። ቀረብ ሲል ግብጽ ለተባበሩት መንግስታት እዚሁ በህዳሴ ግድብ ልዩነቶች ላይ ከኢትዮጵያ ጋር ያላትን አስመልክቶ ገብታለች ደብዳቤ። እንደዚሁም ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አማካኝነት ኢትዮጵያም ደብዳቤ ለተባበሩት መንግስታት ጽፋለች። የውጭ ጉዳይ ሚኒስትሩ ደብዳቤ አንኳር ይዘቶች ምንድን ናቸው? የተጻፈው ደብዳቤ ለግብጽ ምላሽ ለመስጠት ሳይሆን እንግዲህ ግብጽ የሚያቀረበችው በነገሩ መረጃ እንዲኖራቸው የፀጥታው ምክር ቤት አባላት ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ መረጃ እንዲኖራቸው እና በተለይም እንደ ግብፅ አባባል የጸጥታና የደህንነት ስጋት ውስጥ ይከተኛል የሚል አይነት ይዘት ያለው ደብዳቤ ነው ያቀረበችው። በኢትዮጵያ በኩል የቀረበው ደብዳቤ ለግብፅ ምላሽ ለመስጠት ሳይሆን የጸጥታው ምክር ቤት አባላት ስለ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ግልጽና እውነተኛ መረጃ እንዲኖራቸው በማድረግ የአገራችንን ግልጽ አቋም እንዲረዱ መረጃው ትክክለኛውና እውነተኛው መረጃ እንዲኖራቸው ለማድረግ የታሰበ ደብዳቤም ኤድሞ መሪም ነው ገባ ነው። ቅድም አንተ እንዳልከው ክቡር የውጭ ጉዳይ ሚኒስትራችን በጻፉትና ኒውዮርክ በሚገኘው የኢትዮጵያ ቋሚ መልክተኛ ጽህፈት ቤት የተመድ ቋሚ መልክተኛ ጽህፈት ቤት አማካኝነት ነው እንዲደርሰው የተደረገው። እንግዲህ ኢትዮጵያ ግብፅና ሱዳን ግድቡ ከተጀመረበት ጊዜ ያደረጓቸውን ውይይቶች፣ የናይል ተፋሰስ ሀገራት ከረጅም ጊዜ ጀምሮ በወንዙ አማካኝነት እየተሳሰሩ መሆናቸውን፣ የማይነጣጠሉ መሆናቸውን፣ ኢትዮጵያ ግድቡን ለምን ዓላማ እንደምትገነባ ኢትዮጵያ በሀይል እጥረት ምክንያት ህዝቧ ምን ያህል በድህነት ወለል ውስጥ እንደሚገኝ፣ ግድቡ በኢትዮጵያና በኢትዮጵያ ህዝብ ሙሉ ድጋፍ ብቻ የሚገነባ የህዝብ ፕሮጀክት መሆኑን ኢትዮጵያ እንደ ሉዓላዊ ሀገር ያላትን ሀብት ለልማት በመዋል ህዝቧን ሀገሯንም በኢኮኖሚ የማሳደግ ግዴታም ያላትን ሀብት ደግሞ በአግባቡ የማልማት ሙሉ መብቷም እንደሆነ ቅድም እንዳልኩ ኢትዮጵያ የዓለም አቀፍን መርህ በጽኑ የሚታከብር ስለሆነም የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ስትገነባ ፍትሐዊነትን፣ ምክንያታዊነትን፣ በትብብር መስራትን፣ አንዱ በአንዱ ላይ ጉዳት ያለማድረስን መርህ ተከትላ የምትገነባ አገር መሆኗን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መገንባት ከጀመረበት ጊዜ ጀምሮ በሶስቱ አገሮች መካከል ስምምነት ለመፍጠር የሚያስችሉ በርካታ ውይይቶች በማድረግ ተነሳሽነቱን ከመውሰድ ጊዜ ጀምሮ ወደ አንድነት እንዲመጡ ብዙ እርቀት የሄደች አገር መሆኗንና በተለይም በተደረጉ የሶስትዮሽ ውይይቶች አበረታች ውጤቶች መገኘታቸውን የመርሆዎች መግለጫ ስምምነት የተፈራረምንበት ደረጃ ነው ያለው። የግብፅም የኢትዮጵያም የሱዳንም እና ሌሎች ዓለም አቀፍ ከግድቡ ግንባታ ጋር በተያያዘ የተለያዩ ጥናቶችን እንዲያጠኑና የተጠኑ ጥናቶች ምክረ ሀሳቦችም በግንባታው ላይ ተግባራዊ እንዲሆኑ የተደረገበት መሆኑን ግድቡ ዓለም አቀፍ ደረጃውን ጠብቆ እየተገነባ ያለና ለግብጽ ለሱዳንና ለኢትዮጵያ ብሎም ለቀጠናውና ለአፍሪካ ኢኮኖሚያዊ ማህበራዊና አካባቢ ልማትን በማምጣት ከፍተኛ ጠቀሜታ ያለው ግድብ መሆኑንና ኢትዮጵያ አሁንም ድረስ ከግድቡ ግንባታ ጋር በተያያዘ ልዩነቶች የሚኖሩ ከሆነ ቁጭ ብሎ በመወያየት ሶስቱ ሀገሮች በሚኖራቸው ውይይት ሊፈቱ የሚችሉ ናቸው ብላ እንደምታምን ከዚህ ባለፈ ግን ግብጾች እንደሚያደርጉት ከቴክኒካል ጉዳዮች ባለፈ ነገሩን ፖለቲካዊ ይዘት እንዲኖረው በማድረግ የሚመጣ ምንም አይነት መፍትሄ እንደሌለ የተባበሩት መንግስታት የጸጥታው ምክር ቤት አባል ሀገራትም ሆኑ ሌላው አለም አቀፍ ማህበረሰብ እንዲገነዘብ እነዚህንና መሰል ጉዳዮችን ያካተተ ደብዳቤ ቅድም እንዳልኩ አጠቃላይ ግልጽና ትክክለኛ መረጃ እንዲያዝ የሚያመለክቱ ያለው ደብዳቤ ነው። ለጸጥታው ምክር ቤት አባላት ኢትዮጵያ ያስገባቸው ማለት ነው። ከሰው ግብጽ ከምትጠቀምባቸው የዲፕሎማሲም ሆነ የህዝብ ግንኙነት ስራዎች ውስጥ የሚካተተው በተለይም የውጭ አገር የሚኖሩ የዲያስፖራ ማህበረሰብ አባላቶቿን በአግባቡ በአባይም ሆነ በህዳሴ ግድብ ዙሪያ ላሉ ቅስቀሳዎችም ግንዛቤ ጨብጫ ስራዎች ትጠቀምባቸዋለች። ይህ በኢትዮጵያ በኩል በዚህ ዘርፍ እምብዛም እንቅስቃሴዎች አይታዩም። አዲስ ውጥኖች አሉ። ይህን አስመልክቶ የበለጠ ኢትዮጵያውያንን በያሉበት ሀብት አቋም እና ህዳሴ ግድብን ግንዛቤ ለማስጨበጥ በዛ ዙሪያ እናመሰግናለሁ። እንዳልከው ግብጾች የሚያጭሁትን ያህል እኛም እያጮህ ነው አደለም። በእውነቱ የምናጭሁበት ምክንያትም አለ ብለን አናስብም። ሆነ ሆኖ ግን የታላቁ ኢትዮጵያ ህዳሴ ግድብ ግንባታ ሲጀመር ጀምሮ መላ ኢትዮጵያውያንን ከዳር ዳር ከጫፍ ጫፍ ያንቀሳቀሰ አገራዊ ፕሮጀክት ነው። ካሳሁን አንተም እንደምታውቀው በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተዘጋጀውን ቦንድ ከመግዛት ጀምሮ የሚችሉትን ሁሉ ያደረጉበት ያደረጉበትና አሻራቸውን ያስቀመጡበት ታላቅ ፕሮጀክት ነው። ኢትዮጵያውያን ድጋፋቸው አልተቋረጠም። አሁንም ድጋፋቸው በእውነቱ ከሆነ በጣም በተጠናከረ ሁኔታ ነው እየቀጠለ ያለው። በተለይ አሁን አሁን ደግሞ ግብጾች ከሚያነሱት ያልተገባ አካሄድ በመነሳት በርካታ ኢትዮጵያውያን በውጭ ሀገርን የሚኖሩ በአገር ቤትን የሚኖሩ ኢትዮጵያውያን በቁጭት ተነስተው የግብፅን ምላሽ ጋፈጥ ላይ የሚገኙ በተለይ ብዙዎችን መጥቀስ እንችላለን። አሁን በአረብኛ የሚደረጉ ውይይቶች ላይ በቴሌቪዥን ቀጥታ ውይይት በመግባት በርካታ ምላሾችን የሚሰጡ እንደነ መሐመድ አለርስ የመሰሉና የመሳሰሉና ሌሎች በርካታዎች የሚሰጡትን ምሳሌ ማንሳት እንችላለን። ካሳሁን እነኛ ግለሰቦች በራሳቸው ተነሳሽነት አገር ወዳድ ስለሆኑ ለኢትዮጵያ ካላቸው ተቆርቋሪነት አኳያ የሚያደርጉት ነው። በጠናከረ መልክ ማለት እቅድ ባለው በየአገሩ ያሉት የኢትዮጵያ ኤምባሲዎች የተለያዩ አገራት ያሉትን ተጽዕኖ አሳዳሪ የሆኑ ኢትዮጵያውያንን በዚህ ዘርፍ እንዲጠቀሙበት ምን አይነት እቅድ ተወጡ ለማለት ነው። አመሰግናለሁ። እውነት ነው። ካሳሁ እንዳልኩ አገር ወዳድ ኢትዮጵያውያን በተነሳሽነት ቅድም ለመግለጽ እንደሞሰሩት በርካታ በሚዲያዎች እየቀረቡ ትክክለኛ የኢትዮጵያን ገጽታ የማስረዳት ስራዎች እየሰሩ ነው በተለይ ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር በተያያዘ። ስለዚህ ሚያምነት ይሄ ተጠናክሮ ይቀጥላል የሚል ነው። በሚስዮኖቻችንን በኩል ይህንን ስራ አጠናክረው መስራት አለባቸው። እንግዲህ አሁን እንደምታውቀው በአካል ከመገናኘት እና ከተለያዩ ጉዳዮች ጋር በተያያዘ የዓለም አቀፍ ወረርሽኝ የሆነው የኮቪድ አስራ ዘጠኝ በሽታ ምናልባት የጥግግትን የሚገድበት ሁኔታ ካልሆነ መስተከር በውጭ የሚገኙ የኢትዮጵያ ሚስዮኖች ትክክለኛው መረጃ በውጭ ሀገር ከሚኖሩ የውጭ ጉዳይ ሚኒስቴር መስሪያ ቤቶች የከፍተኛ ኃላፊዎች፣ ታዋቂ የሚዲያ ተቋማት፣ የምርምር ተቋማት እና በተለይም ደግሞ ታዋቂ ግለሰቦች እና ኢትዮጵያውያንን ትክክለኛ መረጃ በመስጠት እና በማስተባበር የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አላማንና በተለይም ኢትዮጵያ ለቀጠናውና ብሎምና አፍሪካውያን በምን ጠቀሜታ በማስረዳት በኩል የተጀመሩ ጅምሮች ተጠናክረው መቀጠል አለባቸው ብለን ነው የምናስበው። የሚስዮኖቻችንም ዋና ስራ እንደሚሆን ግንዛቤ ውስጥ ይገባል። ስራም እየተሰራ ነው ያለው። እናንተ እንዳልከው መጠናከር አለበት። የእኛም እምነት መጠናከር አለበት ነው። መረጃዎች በአግባቡ መድረስ አለባቸው። ይህንን የተመለከተ ከዋና መስሪያ ቤት የሚደርሱም ሆነ በአጠቃላይ ግንባታው ሲገነባ ጊዜ ጀምሮ የነበሩ መረጃዎች ለሚመለከታቸው ቅድም ለዘረዘርኩ ሁሉ አካላት በአግባቡ በማድረስ ትክክለኛውን የኢትዮጵያን ፍላጎትና አቋም የማስረዳቱ ስራ መጠናከር አለበት። ኢትዮጵያውያንም እንግዲህ በሚያገኙት አጋጣሚ ሁሉ ምናልባትም አንዳንዴ ሚስዮኖቻችን እኛ ካሉበት አካባቢ ሁሉንም ኢትዮጵያዊ ካለመድረስ የተለያዩ ቅድም እንዳልኩ እንቅፋቶች የተነሳ ሁሉንም መድረስ ባይችሉ እንኳን ኢትዮጵያውያን እውቀታቸውን፣ ጉልበታቸውንና የሚሰማቸውን ሁሉ በዚህ ጉዳይ ላይ በተነሳሽነትን ጭምር ያወሉ በዚህ አጋጣሚ ለማሳሰብ ፈልጋለሁኝ። ግድቡ የኢትዮጵያውያን ግድብ ነው። ግድቡ የእኛ ግድብ ነው። ግድቡ ይጠናቀቃል። ምንም ጥርጣሬ የለውም። ስለዚህ ኢትዮጵያውያንም እስካሁን ደስ ያደርጉ የነበረውን ድጋፍ የእውቀት የገንዘብና ሌሎች ድጋፎች አጠናክረው እንዲቀጥሉ በዚህ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ። ካሳው ቶ አምሳሉ ትእዛዙ የኤፌድሪ ውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ካሳው እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.